the voice of America ጋዜጠኛ እስክንድር ነጋ አቶ አንዱ ዓለም አራጌና አቶ ክንፈ ሚካኤል ደበበ አበበ ቀስቶ ከእስር ለመፈታት የግንቦት ሰባት አባል መሆናቸውን አምነው የይቅርታ ቅጽ ላይ እንዲፈርሙ መጠየቃቸውን ለቤተሰቦቻቸው ገለጹ። ቤተሰቦቻቸው ለአሜሪካ ድምፅ እንደተናገሩት እስረኞቹ የግንቦት ሰባት አባል ሳንሆን እንዴት ነን ብለን እንፈርማለን? መንግሥት ይቅርታ ሊጠይቀን ሲገባስ እንዴት ይቅርታ እንጠይቃለን? የሚል መልስ ሰጥተው ቅጹ ላይ ለመፈረም ፈቃደኛ ሳይሆኑ ቀርተዋል። ቤተሰቦቻቸውን ያነጋገረችው ጽዮን ግርማ ተጨማሪ ይዛለች። ጋዜጠኛ እስክንድር ነጋና አቶ አንዱ ዓለም አራጌን ጨምሮ ሰባት መቶ አርባ ስድስት እስረኞች በይቅርታና ክሳቸው ተቋርጦ እንዲለቀቁ መወሰኑን በትላንትናው ዕለት የሀገር ውስጥ መገናኛ ብዙኃን ጠቅላይ አቃቤ ሕጉን ጠቅሰው ከዘገቡ በኋላ ዜናው በሁሉም መንገድ ሲሰራጭ ቆይቷል። ትላንት ይህን ዜና መስማታቸው እንዳስደሰታቸው ለአሜሪካ ድምጽ ገልጸው የነበሩ የእስረኞቹ ቤተሰቦች በዛሬ ዕለት ሊጠይቋቸው ሲሄዱ ከእስር ለመፈታት ቅድመ ሁኔታ እንደቀረበላቸው እንደነገሯቸው ለአሜሪካ ድምጽ ተናግረዋል። የጋዜጠኛ እስክንድር ነጋ ባለቤት ሰርካለም ፋሲል የምትገኘው እዚህ ዩናይትድ ስቴትስ ውስጥ ሲሆን በዛሬው እለት ሊጠይቁት ከሄዱት ቤተሰቦቿ ደስታዋን የሚቀይር የትላንቱን ተቃራኒ ዜና መስማቷን ትናገራለች። ዛሬ እስክንድርን ለመጠየቅ ወደ እሱ ያመሩ ቤተሰቦቻችን እንደገለጹልኝ ከሆነ እስክንድርን ጨምሮ አንዱ አለምም ሌሎችም ተጠርተው ነበር። በቢሮ አካባቢ የቀረበላቸው ነገር ፎርም እንዲሞሉ ነው። ያ ፎርም ደግሞ የግንቦት ሰባት አባል ነበርኩ ብላችሁ ፈርሙ የሚል ቅድመ ሁኔታ ቀርቦላችኋል። መናገር የምችሉ አሁን ስለ እስክንድር ነው። እስክንድር የግንቦት ሰባት አባል አልነበርኩም ያልሆንኩበትን ፎርም ልፈርም አልችልም ብሎ ሳይስማሙ እንደተመለሰ ለማወቅ ችያለሁ። ሰርካ ያይዛ አንድ ሰው ያልሆነውን እንደሆነ አድርጎ እንዲፈርም በቅድመ ሁኔታ ማስቀመጥ እጅግ የሚያሳዝን ጉዳይ ነው ትላለች። እስክንድር የግንቦት ሰባት ድርጅት አባል አይደለም። እስክንድር ጋዜጠኛ ነው። ሲከሱት የግንቦት ሰባት አባል ነህ ብለው ቢከሱትም በፍርድ ቤት ያቀረቡበት መረጃ ግን የግንቦት ሰባት አባልነቱን የሚያመላክት ሳይሆን የጻፈውን ጽሑፍ ነበር እንደ ማስረጃ ሲቀርብበት የነበረው። እስክንድር አሁንም ቢሆን ጋዜጠኛ እንጂ የማንም የፖለቲካ ድርጅት ፓርቲ አባል አይደለም። ይህንንም እሱም ሆነ ማናችንም የምንቀበለው ነገር አይደለም። መንግስት ቃሉን አክብሮ እስረኛ ፈታለሁ ብሏል። መፍታት ከፈለገ ያለ ምንም ቅድመ ሁኔታ ሊፈታ ይገባዋል እንጂ ውጣ በለው እንዳይወጣ አድርገው የሚለውን ጨዋታ መጫወት፣ እኔ ዛሬ በጣም ነው ያመመኝ። እውነት ለመናገር አንደኛ ስማቸውን በአደባባይ ጠርቶ የእስክንድር ስም ተጠርቶ ይፈታል ሲባል መንግስት አንድ መደምደሚያ ላይ ሳይደርስ ስሙን በአደባባይ ሊጠራ አይችልም የሚል እምነት ነበረኝ። ምክንያቱም የተስማሙበት ነገር ሳይኖር በየሚዲያው ላይ እስክንድር ነጋና አንዱአለም አራጌን ጨምሮ ይለቀቃሉ የሚል መደምደሚያ ላይ ይደርሳል አላልኩም ነበር። ዛሬ አቶ አንዷለም አራጌን ለማነጋገር እስር ቤት እንደሄደች የገለጸችልን እህቱ ፋንቱ አራጌም ከወንድሟ ተመሳሳይ ምላሽ ማግኘቷን ገልጻልናለች። ፈጠሩን ባሉ ምድና የይቅርታ ፊርማ ፈርሙ ይቅርታ ብለናል ብላችኋሉን ያው ሶስታችንም አንድ አይነት ድምፅ ነው። ይቅርታ አንጠይቅም። መንግስት እኛን ይቅርታ ሊጠይቀን የሚገባል። ከህዝቡ ጎንነን ህዝቡን ይቅርታ እንደጠየቀ እኛን ይቅርታ ሊጠይቀን የሚገባል የሚል መርስ የሰጧቸው እነሱ ምንም አላሉም። እኛም የተለየ መልስ ምክንያቱም ውስጥ ያሉት ዋናዎቹ ስላልሆኑ የተለየ ነገር መከራከር አንፈልግም። ሶስታችንም አንድ አይነት መልስ ይሰጣቸው፣ ምንም አላሉንም። ዝማሉን ያለው የአቶ አንዱ አለም አራጌ ባለቤት ዶክተር ሰላም አስቻለው በትላንትና ዕለት ስናነጋግራት ዜናውን አላዳመጥኩም፣ ሰዎች ናቸው ደውሎ የነገሩኝ ስሙ ተጠርቷል ብለው በደንብ አስረግጠው ነው የነገሩኝ። እኔ ግን ከሰማው በኋላ ወይም ካየው በኋላ ነው የማረጋግጠው የሚል ምላሽ ሰጥታን ነበር። ዛሬ ማምሻውን ደውዬላት እርሷ እስር ቤት ባለመሄዷ መረጃውን ከእህቱ እንዳገኘች ትናገራለች። ተስፋ አድርጌ ነበር ነገሮች ይሆናሉ የሚል እኔ አንዱ አለመሆኝ ነገር አልችልም። በተጎዳ ቤተሰብ የልጆች እናቶኝ ነው የምነግርሽ። በቃ በጣም ውስጤ ጥሩ ስሜት አደለም እየተሰማኝ ያለው አሁን ከእስክንድር ነጋና አንዷለም አራጌ ጋር አብሮ በአንድ ቢሮ ውስጥ እንደተነገረው የተገለጸው የመላው ኢትዮጵያ ዴሞክራሲያዊ ፓርቲ መኢአድ አመራር አባል አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ እንደሆነ ታውቋል። አቶ ክንፈ ሚካኤል በሽብር ወንጀል ተከሶ 25 ዓመት ከተፈረደበት በኋላ በይግባኝ ወደ 16 ዓመት ዝቅ የተደረገለት ፍርደኛ ነው። ጋዜጠኛ እስክንድር ነጋና የቀድሞ የአንድነት ለዴሞክራሲና ፍትህ ፓርቲ ምክትል ፕሬዝዳንት አቶ አንዷለም አራጌ መስከረም ሶስት ቀን 2004 ዓ.ም መታሰራቸው ተሰራቸው የሚታወስ ሲሆን ጋዜጠኛ እስክንድር 18 ዓመት፣ አቶ አንዱ አለም አራጌ ደግሞ እድሜ ልክ ስርዓት እንደተፈረደባቸው ይታወሳል። ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ቀንድ ተከራካሪውን አንጀላ ኩንታልን ጠቅሶ ዛሬ ባወጣው መግለጫ የኢትዮጵያ መንግስት ያለምንም ቅድመ ሁኔታ ጋዜጠኛ እስክንድር ነጋን ሊፈታ ይገባል ብሏል። ጠቅላይ አቃቤ ህግ በትላንትናው ዕለት ለሀገር ውስጥ መገናኛ ብዙሃን በሰጠው መረጃ የኢህአዴግ ስራ አስፈጻሚ ኮሚቴ የይቅርታና የክስ ማቋረጥ እንደሚያደርግ በወሰነው መሰረት የተከናወነ እንደሆነ አስታውቆ ነበር። ከዚህ ውሳኔ በኋላ ታዋቂውን ፖለቲከኛ ዶክተር መራራን ጨምሮ የተወሰኑ እስረኞች መፈታታቸው የሚታወስ ሲሆን በሀገር ውስጥ የእስረኞችን ጉዳይ የሚከታተሉ ተሟጋቾች ና ዓለም አቀፍ የሰብዊ መብት ተሟጋች ድርጅቶች ቁጥራቸው በውል የማይታወቅ ና የፖለቲካ እስረኞች መኖራቸውን በመግለጽ ሁሉም እንዲፈቱ ሲወተውቱ እንደነበር መዘገባችን ይታወሳል። የዛሬውን የእነስክንድር ሁኔታ በተመለከተ የፌዴራል ማረሚያ ቤቶች አስተዳደር ህዝብ ግንኙነት ምክትል ኃላፊ አቶ አዲሱ ጴጥሮስ የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር። ስልካቸው ባለመነሳቱ ግን ምላሻቸውን ማካተት አልቻልኩም። ምላሻቸውን እንዳገኘን በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን ለዘገባው። በሌላ ዜና በይቅርታ እንዲፈቱ የተወሰነላቸው አራት መቶ አስራ ሰባት ታራሚዎች ዝርዝር ለውሳኔ ወደ ሀገሪቱ ርዕሰ ብሔር መላኩን የፌዴራል ጠቅላይ አቃቤ ሕግ ምንጮች ገልጸዋል። ክሳቸው በሂደት ላይ ያለ ሌሎች ሶስት መቶ ሀያ ዘጠኝ ሰዎችም እንዲፈቱ መወሰኑ ተገልጿል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የይቅርታው ደብዳቤ ከፕሬዚደንቱ ጽሕፈት ቤት ለማረሚያ ቤት አለመላኩን ከምንጮች አረጋግጫለሁ ይላል ተከታዩ የእስክንድር ፍሬው ዘገባ ከአዲስ አበባ። የፌዴራል ጠቅላይ አቃቢ ሕግ ምንጮች ለአሜሪካ ድምፅ እንዳስረዱት ሰሞኑን እንደሚፈቱ የሚጠበቀው 746 ታራሚዎች ናቸው። ከእነዚህ መካከል ተፈርዶባቸው በእስር ላይ የሚገኙ 417 ታራሚዎች የሚፈቱት በይቅርታ ነው። ምንጮቹ እንዳሉት የይቅርታ ቦርዱ ሰሞኑን ባደረገው ስብሰባ እነዚህ ታራሚዎች እንዲፈቱ ወስኗል። ውሳኔውም ወደ ፕሬዝዳንት ዶክተር ሙላቱ ተሾመ ተልኳል። ይቅርታው ተግባራዊ የሚደረገው የሀገሪቱ ርዕሰ ብሔር ሲያጸድቁት ነው። እስከዛሬ እኩለቀን ድረስ ግን የይቅርታው ውሳኔ ተፈርሞ ወደ ማረሚያ ቤቶ አለመላኩን እነዚሁ ምንጮች አረጋግጠዋል። በይቅርታ ከሚፈቱ ታራሚዎች መካከል 298ቱ በፌዴራል ማረሚያ ቤቶች የሚገኙ መሆናቸውን ጠቅላይ ዋና አቃቢ ሕግን የጠቀሱ የአገር ውስጥ የመገናኛ ብዙሀን ዘግበዋል። ይቅርታ እንዲደረግላቸው በቦርዱ ከተወሰነላቸው 417 አሳሪዎች መካከል ከኦነግ፣ ግንቦት ሰባት፣ አልሸባብ፣ ጋህነንና ሲአን ጋር በተያያዘ እንደዚሁም ከሃይማኖት አክራሪነትና ሁከትና በጥብጥ ጋር በተያያዘ የተፈረደባቸው ይገኙባቸዋል ብለዋል። የመንግስት የመገናኛ ብዙሀን እንደሚፈቱ ከተወሰነላቸው መካከል የቀድሞው የአንድነት ፓርቲ አመራር ይባል አቶ አንዱ አለም አራጌና ጋዜጠኛ እስክንድር ነጋ እንደሚገኙባቸውም ጠቁመዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አንዱ አለም አራጌ እድሜ ይፍታህ ጋዜጠኛው እስክንድር ነጋ ደግሞ 18 ዓመት ተፈርዶባቸው ነው በወህኒ ቤት የሚገኙት። አለም አቀፍ የሰብአዊ መብት ድርጅቶችና የሙያ ማህበራት እነዚህ ኢትዮጵያውያን ይፈቱ ዘንድ ተደጋጋሚ ጥሪ ሲያደርጉ ቆይተዋል። 417 ሰዎች የሚፈቱት የይቅርታ ደብዳቤው ከፕሬዝዳንቱ ጽፈት ቤት ወደ ማረሚያ ቤቶች ከተላከ እንደዚሁም የተሃድሶ ስልጠና ከወሰዱ በኋላ እንደሆነም ተገልጿል። የይቅርታ ደብዳቤው ምን ይዘት እንዳለውና ሂደቱም መቼ እንደሚጠናቀቅ ግን በመንግስት የተሰጠ መረጃ የለም። ከፌዴራል ጠቅላይ ዋና አቃቤ ሕግ መረጃ ካገኘሁ በሌላ ዘገባ እመለስበታለሁ። ክሳቸው በሂደት ላይ ያለና ያልተፈረደባቸው 329 ታራሚዎችም በዚህ ዙር ከሚፈቱት መካከል ናቸው። የነዚህ ታሳሪዎች ክስ እንዲቋረጥ መወሰኑን የተጠቆመው በይቅርታና ክሳቸው ተቋርጦ ሰሞኑን እንደሚፈቱ የሚጠበቁት በድምሩ 746 ታራሚዎች ናቸው። የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ ያካሄደውን የ17 ቀናት ስብሰባ ተከትሎ በመጀመሪያው ዙር 528 ታሳሪዎች መፈታታቸው ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ